ይህ ወር ከሌሎች ወሮች ሁሉ በመንፈሳዊ ታሪክ ብዙ የበለጸገ ወር ነው። በቤተ ክርስቲያናችን ስርዓት የጌታን የእመቤታችንን በዓላት መታሰቢያ እንደምናደርግ ሁሉ የቅዱሳንንም ልዩ ልዩ መታሰቢያ እናደርጋለን እና በዚህ በሐምሌ ወር ብዙዎቹ ቀኖች ማለት ይቻላል በቅዱሳን ሐዋርያት መታሰቢያነት የተያዙ ናቸው። ሐምሌ ሁለት ቀን የታላቁ ሐዋርያ የቅዱስ ታዲዎስ ዕረፍት ነው። ሐምሌ አምስት ቀን የቅዱሳን ሐዋርያት የአባቶቻችን የጴጥሮስ የጳውሎስ ዕረፍት ነው። ሐምሌ አስር ቀን የሐዋርያው ናትናኤል መታሰቢያ ነው። ሐምሌ አስራ አምስት ቀን ሐዋርያት ጴጥሮስ፣ ጳውሎስ ሀራ ጠራግሞስ በተባለው ስፍራ ጠራግሞስ በሚገዛ በሚገዛው አገር በጭፍሮቹ እና በንጉሱ ላይ ታላቅ ታምራት ያሳዩበት ዕለት ነው። ሐምሌ 18 ሐዋርያው ያዕቆብ ያረፈበት ዕለት ነው እና አብዛኛው የሐዋርያት መታሰቢያ ነው። ታዲያ ሁሉም ለቤተ ክርስቲያን መሰረት የሚሆኑ ስራዎች እየሰሩ ያለፉ ስለሆኑ የቤተ ክርስቲያን የሁሉንም መታሰቢያ እናከናወናለን። ይልቁንም በዚህ ሳምንት ሐዋርያው ታዴዎስ ያረፈበት ሐምሌ ሁለት ቀን ነው። ጌታ በወንጌል ሲያስተምር ባለጸጋ ወደ መንግስተ ሰማያት ይገባል ከማለት ገመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ ተናግሮ ነበረ። ይህንን ብዙ መናፍቃን ይልቁንም አይሁዳ አይሁዳውያን ይህንን ቃል ሲቃወሙ ትኖረዋል እና አንድ ቀን ቅዱስ ታዲዎስ ውስጥ በሚያስተምርበት ጊዜ አንድ ጉልማሳ ዋሸህ አለው፣ ይህን ቃል ሲናገር ከዚያም አልፎ ተርፎ በሀይል በጉልበት ጉሮሮን አንቆ በዚህ ነገር አንድ መልስ መስጠት አለብህ ብሎ አስቸገረው። ብዙ በጉባኤው ላይ የነበሩ ምዕመናን ነበሩ እና አንድ መልሴ የሚሰራ አንጥረኛ ወዳጅ ነበረው። አገላይ ተላክል ብሎ ላከበት። እሱ ደግሞ የረዳሁት መስሎት ጆሮውን ሰፋ ሰፋ አድርጎ ከፍ አድርጎ ሰርቶ ላከለት። በዚህ አይደለም የምትረዳኝ፣ በዚያው በነበረበት መልኩ አድርገህ ካለው ወዲያውኑ ባጠገቡ ገመል እየሳበ አንድ ሰው መጣ እና ህዝቡ ሁሉ ተሰብስቦ ያያል። ሐዋርያው ተነሳ፣ ጸሎት አደረገና በስመ ኢየሱስ ክርስቶስ የዘከ ባአንተ ወገመልከ ውስተ ስቁረ ተመርፍ በኢየሱስ ክርስቶስ ስም አዝዣለሁ፣ አንተና ገመልህ በዚህ በመርፌ ዶሮ ቀዳዳ እለፉ ብሎ አዘዘ። አለፈ። እንደገና ተመለሳለሁ ተመለሰ። ተመለሳለሁ ሶስት ጊዜ በህዝቡ መካከል እየተመላለሰ ይህን ታምራት ገልጾ አሳይቶ የወንጌል ትምህርት ምን ጊዜም እውነት መሆኑን ከተነገረም ሳይሰራ የማይቀር መሆኑን አሳይቶ ልል አድርጓል። ኋላም በስቅላት በሶርያ ሀገር ሲያስተምር መስዋዕትነቱን ከፍሎ ወደ ዘላለማዊ ዕረፍት አልፏል። ቅዱስ ጴጥሮስና ቅዱስ ጳውሎስም የሮማው ንጉስ ኔሮን ቄሳር በነበረበት ጊዜ ያስተምሩ ስለነበረ አብዛኛው የክርስቲያን ትምህርት ሰውን ከስጋዊ ህይወት ወደ መንፈሳዊ ህይወት የሚመራው በመሆኑ ህዝቡን ለመንግስት እንዳይታዘዙ ግብር እንዳይሰጡ ቅስቀሳ ያደርጋሉ ነበረ የሚከሰሱበት ወንጀል። በተለይም ቅዱስ ጴጥሮስ ብዙ ጊዜ ንጽህና ሊሰብክ ስለነበረና የመሳፍንቱ የመኳንንቱ ሚስቶች ወይዛዝርቱ ባሎቻቸውን እየተው ወደ ንጽህና አይደሉ ግማሾቹ ደግሞ ሚስቶቻቸውን እየተዉ ወደ ንጽህና። በዚህ ምክንያት በከተማው ችግር ተፈጠረ እና ቅዱስ ጴጥሮስ ተከሰሰ። የታላቁ የሚትወደዱ ባለቤት አክሮሳ፣ አንተ ከሞትክ ወንጌል ጠፍታ መቅረቷ ነው መዳፈኗ ነው። አንተ ካለህ ግን ነገም ተነገ ወዲያም ትነሳ ትችላለች እና እባክህ እናውጣህ ከዚህ ከተማ አለችው። አሁንም እምቢ አለችም እምቢ አለች እና ከከተማ ልብሱን ለውጦ ሲወጣ ጌታችን ኢየሱስ ክርስቶስ መስቀል ተሸክሞ ወደ ሮም ከተማ ሲገባ ቀድሞን በሚያውቀው መልኩ አገኘው እ አንተ ጌታ ኢየሱስ ክርስቶስ አይደለህ? ነኝ ታዲያ እንዴት እንደገና እንዴት ትሆናለህ? አንተ ስለፈራህ እንደገና በሮም ልሰቀል ነው አለው። ነገሩ ይኖራል ብሎ እንደገና ተመልሶ ጉዳዩን ለደቀ ብላው አስረግቶ ወደ ኔሮን ቄሳር ቀረበ እና ጌታዬ ቀጥታ ነው የተሰቀለውና እኔን ግን ራሴን ወደ ታች ግን ወደ ላይ አድርጋችሁ ስቀሉኝ ብሎ ቁልቁሊት ተሰቅሎ በስሳ ስድስት አመተ ምህረት በሰማዕትነት በኔሮን ቄሳር ትዕዛዝ በሮም አደባባይ ተሰቅሎ ሞቷል። ጌታችን ከትንሳኤው በኋላ የደቀ መዛሙርቱ ምርቱ ሶስተኛ በተገለጠ ጊዜ ቅዱስ ጴጥሮስን ተከተለኝ ብሎት ነበረ። ግን ደቀ መዛሙርት ይህን ትርጉሙን አላወቁም ነበረ። ጌታ ግን መልሶ ተከተለኝ አለው። ወንጀላዊ ዮሐንስ ጌታ እንዲህ ያለው በምን ሞት ሊያገለግለው እንደሚገባው ሲያስረዳው ነበረ ይላል። ተሰቅሎ ሞቶ በመስቀል እንዲከተለው ይህ ስለሆነ ራሴን ወደ ታች እግሬን ወደ ላይ ስቀሉኝ ብሎ በስቅላት የመስቀል ሞት ተቀብሎ ምዳጁን ፈጽሟል። ሐዋርያው ቅዱስ ጳውሎስ ለኦሪት የነበረው ቅናት እጥፍ ስለሆነ ክርስቲያኖችን እያሳደደ የሚያስር፣ የሚደበድብ፣ ገንዘባቸውን የሚዘርፍ የአይሁድ አዳኝ ሹም ነበር። በኢየሩሳሌም ከተማ አልበቃው ብሎ እንደገና ክርስቲያኖችን ለማደን ወደ ደማስቆ ሲሄድ ድንገት ከፊት ላይ መብረቅ ቦግ ካለበት ደንግጦ ሲወድቅ፣ ሳውል ለምን ታሳድደኛለህ? አለው። አንተ ማን? አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። ንሳ ከረጅጽ ውስጥ ተቀምት በልህ በተሳለ ምስማር ላይ መቆም ለአንተ ይብሳሃል እንጂ እኔን አትጎዳኝም አለው። ከዚህ በኋላ ምን ላድርግ? አለው። ወደ ከተማ ግባ ልታደርገው የሚገባህን ይነግረዋል። አንተ እንዲህ እንደሆንክ አትቀርም። ምርጥ ዕቃ አድርጌሃለሁ። በአሕዛብና በሕዝብ በነገስታትና በሰራዊት መካከል ስሜን እንድትገልጽ ወንጌልን እንድታስተምር አደርግሃለሁ። ገና ብዙ ብዙ ብዙ በስሜ መከራ እንደምትቀበል ታያለህ። አነጋገረው። ከዛ እየተመራ ወደ ደማስቆ ገባ። ከዛ ጊዜ ጀምሮ መላ ሕይወቱን ለወንጌል ሰጥቶ ቤተ ክርስቲያኑን ለማፍረስ ስታገል፣ የመናኖቹን ለማሳደድ ስታገል የኖርኩ ሰው ነኝና እጥፍ መካስ አለብኝ ብሎ ሙሉ ሕይወትን በትግል በገድ አሳልፎ በስሳ ስምንት ዓመተ ምህረት አሁንም በኔሮ ንቄሳር ትዕዛዝ በሮማ አደባባይ በሰይት ሰማዕትነትን ፈጽሟል። ወደ ሰማዕትነት አደባባይ ወደሚገደልበት ቦታ ይዘውት ሲሄዱ ከኔሮ ንቄሳር ዘመዶች ወገን የሆነች አንዲት ልጃገረድ በትምህርቱ ያመነች ነበረች እና እየተከተለችው ታለቅስ ነበር። አታልቅሽ፣ በቃ አንቺ እዚህ ቆይኝ፣ ይልቅስ መጎናጸፊያ ስጨኝ ብሎ መጎናጸፊያዋን ተቀብሎ ከወታደሮቹ ጋር ሄደ። እዚያ የሚገደልበት ቦታ ሲደርስ በመጎናጸፊያዋ ጽፋ ተሸፍሮ አንገቱን ተቆረጠ። እነዚያ ከመመለሳቸው በፊት ቅዱስ ጴጥሮስና ቅዱስ ጳውሎስ በልጅቱ ተገለጹላት። ልብሷን ሰጥቷት ሄደ። ወታደሮች ሲመለሱ አገኘቻቸው። አይቴ ሀሎ ጳውሎስ ጳውሎስ አብሯቸው ነበረ፣ የት አለ አለቻቸው። እዚያ ወድቆልሻል፣ ወሬሱ ክድንት በአጽፍኪ ራሱ በመጎናጽፍ ተጠቅልሏል አሏት። ዋሻችሁ፣ ወናሁ ሀለፍ ወም ቅድሜ ጴጥሮሶ ጳውሎስ እገዲህ በአርስቲሆሞ አኪላተመንግስት አሁን ጴጥሮስና ጳውሎስ በፊት ያአለፉ በራሳቸውም የመንግስት ዘውድ ደፍተዋል። ውሃቡን ያጽፈዚያዬ መጎናጸፊያዬንም ሰጥተውኛል። ሪሙቻሀ እሷሪሙ ብላ ከዚያ ከታቀፈችበት አውጥታ አሳየቻቸው። ሁሉም በወንጌል አመኑ፣ ተጠመቁ እና ሮምን ጴጥሮስና ጳውሎስ በደማቸው መሰረቷት እንጂ ትምህርት አላስተማሩባትም። ትምህርቱ በመልእክታቸው ነው። ነገር ግን በሞታቸው ጊዜ ሁሉም ግዳጃቸውን የፈጸሙባት የድል አክሊላቸውን የተቀዳጁባት ስፍራ ናት። ስለዚህም ቤተ ክርስቲያን የእነዚህን ቅዱሳን ሐዋርያት መታሰቢያ በየዓመቱ ሐምሌ አምስት ቀን ታከብራለች። በዚህ መሰረትም ከበዓለ ጰራቅሊጦስ ማግስት ጀምሮ ሐዋርያት ወንጌልን ለማስተማር የጾሙትን ጾም መነሻውን የጰራቅሊጦስ ማግስት ሰኞ አድርገው ፋሲካውን ግን የጴጥሮስ የጳውሎስ ዕለተ እረፍት እንዲሆን ስለወሰኑ በቤተክርስቲያን ውሳኔ መሰረት ከዚያ ጊዜ ጀምሮ ይህ በዓል እንደ ጸና ኑሯል፣ ዛሬም በቤተክርስቲያናችን አለ። እንግዲህ ቤተ ክርስቲያናችን ከዚያ ጊዜ ጀምሮ ከዚህ በፊትም እንደተናገር ነው፣ በመንፈስ ቅዱስ መምህርነት በመንፈስ ቅዱስ ትእዛዝ ከተሾመላት መላት ከሐዋርያው ፊልጶስ ጥምቀትን ከተቀበለችበት ጊዜ ጀምሮ ከሐዋርያት እምነት የተለየችበት ጊዜ የለም። ይልቁንም ሐዋርያት አንዳንድ ጊዜ በደመና እየተነጠቁ ለድንገተኛ ትምህርት ሊወሰዱ ስለነበረ ሐዋርያት በስብከት ላይ በነበሩበት ጊዜ ብዙ ሐዋርያት በተለይም አምስቱ ኢትዮጵያን እንደጎበኙ፣ እንዳስተማሩ ዜና አበው ይናገራል። ከእነዚህም ቅዱስ ጴጥሮስ፣ ቅዱስ ጳውሎስ ይገኙበታል። እንዲያውም ከፋ የሚባለው አገር ኬፋ ማለት ነው፣ በቅዱስ ጴጥሮስ ስም የተሰየመ ነው ብለው የሚተርኩ መጽሐፍቶች አሉ። ሐዋርያው ናትናኤል፣ ሐዋርያው ማቴዎስ፣ ሐዋርያው ቶማስ፣ ሐዋርያው በርቶሎሜዎስ፣ ጴጥሮስ፣ ጳውሎስ አስተምረዋል። ያ ትምህርት ነው፣ ያ ረዳየት ነው፣ ያ በረከት ነው። እስከ ዛሬ ኢትዮጵያን ሲታደግ ሲጠብቅ፣ በእውነተኛው እምነት ጸንታ እንድትኖር ያደረገ ያ እምነት ነው። ሌላው ከወለጋ ወደ ላይ በሸዋና በወለጋ መገናኛ በኩል አንድ ወደ ጎጃም መግቢያ አለ። አባይ የሚፈስበት አባይ የሚፈስበት ከዋሻው በላይ ማለቱ ላይ ነው ግን ከውሃው በታች በውስጥ ለውስጥ ወደ ጎጃም የሚያስገባ መንገድ አለ። ፍና ሐዋርያት ይሉታል፣ ፍና ሐዋርያት ይሉታል። ሐዋርያት ገብተው ያስተማሩበት ነው ብለው ይተርኩለታል። በዚህ ሁሉ ምክንያት ኢትዮጵያ ከአበው ሐዋርያት ሳትለይ የኖረችና እምነታቸውንም ትምህርታቸውንም አጽንታ ሀብታቸውንም ጸጋቸውንም በረከታቸውንም ተቀብላ ስታስተላለፍ የኖረች ሀገር። ዛሬ ግን ያቀርቱ ያጠፍቱ ሁሉ ነገር ተዘበራርቆ ያቺ የክርስቲያን ደሴት ሐዋርያት የደከሙባቸው ወእስያ በአፍሪካ ያሉ አገሮች ሁሉ እንዳልነበሩ ሆነው ሲወረሩና ሲጠፉ ኢትዮጵያ ግን የክርስቲያን ደሴት ሆና ትንብች አገር ናት። ይባስ ብሎ የእኛው ሰዎች እነዚያ ጠንካሮች አናብስት የነበሩበት ጉድጓድ ዛሬ ደግሞ የውሾች ጉድጓድ ሆኖ ማንንም ሊከላከሉ የማይችሉ ችን ቤተ ክርስቲያንና ይችን ሀገር ከአደጋ ላይ ጥለዋታል። በጣም የሚያሳፍር የሚያሳዝን ነገር ነው። ይሄ መቼም እሱ ካልመለሰው በስተቀር ማንም ሊመለስ አይችልም። ከላይ አንተ ማንም ብሎ የሚቆጣ የለም ከታችም ምነው ጉሉ ብሎ የሚጠይቅም የለም። ህዝቡም ካህናቱም ጳጳሳቱም አንድ ሆነው እያፈረሷት ነው። አሳዛኝ ሁኔታ ላይ የምንገኘው እንግዲህ እግዚአብሔር በሸነቱ እንዲያስበን መጸለይ ያለብን። አዎ ነገሩ አይቀርም። እግዚአብሔር አይተዋትም፣ ይመልሳታል፣ ግን ከአደጋ በኋላ ነው። ይህ ነገ እንዲሆን የሚችለው እግዚአብሔር ሲያገድ የሌለ ይመስላል፣ ሲመጣ ደግሞ ቁጣው ማንም የማይችለው ነው። ከዚያ በፊት መጠንቀቁ፣ መዘጋጀቱ፣ መከላከሉ ይልቁንም በነበረው እምነትና ስርዓት መጽናቱ አገሪቱን ከጥፋት የሚያድን ነበረ። በዚህ አበው ውሉድም ተባብረው አንድ ሆነው ቢቆሙ ጥሩ ነበር። አልተቻለም። እንግዲህ የምናደርገው ነገር የለም። ሌላ የምንችለው ነገር የለም ከጸሎት በስተቀር። አዎ ሶሎሞን ቤተ መቅደስን ሲሰራ ያ ቤት ለዘላለም እንዲኖር ለምኖ ነበረ። እግዚአብሔር ግን ሕግን የጠበቃቸው እንደሆነ ያለው ያ ቀርቶ በሚፈርስበት ጊዜ ነቢዩ ኤርሚያስ ተጨነቀ፣ ተጠበበ፣ እመሬት ላይ ተንከባለለ፣ አመድ እየነሰነሰ ለመነ። አይቻልም ነው ያለው። ተፈርዷል፣ አልቋል። ውጣና በሩን ክፈትላቸው ነው ያለው፣ ክፈትላቸው። ከፋርስ ሰራዊት ፊትፊት ግን መላእክት ነበሩ እየዘመሩ ፋርሶች ግቡ፣ እስራኤሎች ውጡ፣ አገሪቱ ለፋርስ ተሰጥታለች እያሉ ይዘምሩ ነበረ እና ምድር ቢዋጥጥ ወደ ሰማይ ቢያንጋጥጥ ያገኘው መልስ የለም። አንተ ተማርከህ ባቢሎን ትወርዳለህ። ዛዶክን መቃብረ ነገሥትን አስጠብቀው አይሚየክን ለድውየ ምንቃበጾ መልሳ ምጣ ብለ በሶወርቃ ሲሰደደው እኔ እንዳስተዋወር የሰውረዋለሁ ሁለቱ የኢየሩሳሌም ጥፋት አያዩም። አንተ ግን አብረህ ትወርዳለህ አለው። አብሮ ወርዶ ሰባት ሰባ ዘመን ሙሉ ሰባ ዘመን ሙሉ ተንገላቶ አልቅሶ ሲመለሱ አብራቸው ተመለሰ። ግን ያ ክብር አልተመለሰም። ተመለሰም፣ ከዚያ ጊዜ ጀምሮ እስከ አሁን ድረስ ያ ክብር አልተመለሰም። ችግር ነው። አሁንም ኢትዮጵያ በየጊዜው ስትወርድ ስትነሳ እኖራለች። እእንዳሆኑ ያለ እንዳሆኑ ያለ አስቸጋሪ ጊዜ አስቸጋሪ ታሪክ ግን የገጠመበት ጊዜ የለም። ለምን? ምንም ጥፋት ቢመጣ ሕዝቡም መንግስትም አንድ ልብ፣ አንድ አብ፣ አንድ እምነት ስለነበሩ የሚጸለየው ጸሎት፣ የሚሰዋው መስዋዕት፣ የሚቀርበው ማዕጠንት ሁሉ የአስታራቂነት ስልጣን ነበረው። ዛሬ ይህን ስላጣን ነው ሁላችንም በችግር ላይ የወደቅነው ነውና፣ እግዚአብሔር ይህንን በቸርነቱ እንዲመልስልን እሱ በቸርነቱ የጠመመውን እንዲፈታው፣ የጎደለውን እንዲሞላው፣ የጠመመውን እንዲያቀናው ፈቃድ ይሁንልን።